የሰብአዊ መብት ጉባኤ ከአውሮፓ ሕብረት የ200 ሺህ ዩሮ እርዳታ አግኝቷል። ድርጅቱ በዚህ ገንዘብ በኢትዮጵያ ዙሪያ ተዘግተው የቆዩ ቢሮዎቹን እንደሚከፍት አስታውቋል። ዝርዝሩም መለስካቸው አማሃ ከአዲስ አበባ አልኮልናል። አዲሱ የበጎ አድራጎት ድርጅቶችና ማህበራት ሕግ በሁለት ሺህ አንድ ዓ ም ከታወጀ ወዲህ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ በአሁኑ አጠራሩ ደግሞ ሰብአዊ መብቶች ጉባኤ በአገር አቀፍ ደረጃ ሲያከናውናቸው የነበሩ እንቅስቃሴዎች ተዳክመ መቆየታቸውን ዛሬ ጠዋት ድርጅቱ ባዘጋጀው ወደ ጥናት መክፈቻ ላይ የተናገሩት የሰመጉ ቦርድ ምክትል ሊቀመንበር ወይዘሮ እልፍነሽ ደምሴ ናቸው። ከአዲሱ አዋጅ በፊት ከአስራ አንድ ያላነሱ ቅርንጫፍ ጽህፈት ቤቶች በመላው የሀገሪቱ ክፍል ከፍቶ ሲንቀሳቀስ የቆየው ሰመጉ በባንክ የነበረውን እስከ ዘጠኝ ሚሊዮን ብር የሚደርስ ገንዘብ እንዳያንቀሳቅስ በመከልከሉና በአዲሱ ሕግ መሠረትም ከዘጠና በመቶ የማያንስ ገቢውን ከሀገር ውስጥ ብቻ እንዲያገኝ በመገደዱ የገንዘብ ጦት የተቋቋመላቸውን ተግባራት ለማከናወን በእጅጉ ተቸግሮ እንደነበረ አስረድተዋል። ዛሬ የሚጀምረው ፕሮጀክት ግን ይህን ንክር እንደሚቀርፍ የሰመጉ ቦርድ ምክትል ሊቀመንበር ወይዘሮ እልፍነሽ ደምሴ ገልጸዋል። በፕሮጀክቱ መሰረት የኢትዮጵያ መንግስት ከአውሮፓ ህብረት ጋር ባደረገው ስምምነት የኢትዮጵያ የሲቪል ማህበራት ሁለተኛ ዙር ፈንድ ለማግኘት ችለናል። ፈንዱ ከሀገር ውስጥ እንደተገኘ ስለሚቆጠር ሰመጎ የተቋቋመበትን አላማዎች ለማስፈጸም ወሳኝና አጋዥ ይሆናል። የሁለት ሺህ አንዱ የበጎ አድራጎት ድርጅቶችና ማኅበራት ህግ ለሀገር በቀል ማኅበራት ወይንም ድርጅቶች በተለይም በሰብአዊ መብቶችና በመሳሰሉት ጉዳዮች ለመንቀሳቀስ ከፈለጉ ስራቸውን የሚያከናውኑበትን ገንዘብ ከዘጠና በመቶ በማያንስ መልኩ ማግኘት ያለባቸው ከሀገር ውስጥ ምንጮች ብቻ ሆኖ ሳለ ይህ ገንዘብ እንዴት ለሰመጉ ሊሰጥ ቻለ የሚል ጥያቄ በአውሮፓ ህብረት የኢትዮጵያ ልኡካን የፕሮግራም ኃላፊ ሚስ ስቴፋኒ ካሬት አንስቼላቸው ነበረ። የልማት ገንዘብ ኢዲኤፍ እንደ እውነቱ ከሆነ እንደ ኢትዮጵያ ገንዘብ ነው የሚቆጠረው። በተጨማሪም የሲቪል ማህበረሰቡ ገንዘብ የአገር ውስጥ ሆኖ እንዲቆጠር የተደረገው በውይይት ነው። በእርግጥ ነው የአውሮፓ ህብረት በሰብአዊ መብቶች አከባበር ላይ በሚሰሩ የኢትዮጵያ ድርጅቶችን በገንዘብ ገንዘብ ለመደገፍ ያስችለናል። ለዚህም የኢትዮጵያ መንግስት ድጋፍ ስለሰጠን በጣም ደስ ይለናል፣ ምክንያቱም አስፈላጊ ስራ ነውና። የአውሮፓ ህብረት እና የኢትዮጵያ ትብብር የሲቪል ሶሳይቲ ፈንድ ፕሮግራም አስተባባሪ አቶ አካለ ውልድ ባንትርጉ ይህንን ሲያብራሩ ደግሞ እንዲህ ገልጸውታል። አንድ የተለየ ነገር ምንድን ነው? ገንዘቡ የአውሮፓ ህብረት ብሎ ስለሚጠራ ሆኖም ግን የአውሮፓ ኢሮፒያን ደቨሎፕመንት ፈንድ የሚባለው ሪሶርስ ካንትሪ ኦነርሽፕ እንደ ሀገር ሀብት ነው የሚቆጠረው። ምክንያቱም የኢትዮጵያ መንግስትና ይህንን የሚያስተባብር ራሱን የቻለ ቢሮ አለ በገንዘብ ሚኒስቴር ስር እና የዛ አካል ሆኖ እንደ ትክክለኛ ቢሆን ኖሮ የኢትዮጵያ መንግስት ነበር ይህን ገንዘብ የሚያስተዳድረው በራሱ። ግን የሲቪል ማህበረሰብን ጉዳይ ወኪያ ያለሁኝ አስተዳደር ስላለሁ እንጂ ለአውሮፓ ህብረት ገንዘቡ ሄደው በኢትዮጵያ መንግስት ስር ነው ይሄ ያለው። የሰመጉ ዳይሬክተር አቶ ጂማ ባይሳ በበኩላቸው የስቴፋኒ ካሬትን ጥቆማ ያጠናክራሉ። መንግስት በአንድ በኩል ሀገር በቀል የሰብአዊ መብቶች ተሟጋጅ የሆኑ መንግስታዊ ያልሆኑ ድርጅቶችን የሚያዳክም አዋጅ አወጣ በሚል በተቺዎች ሲብጠለጠል፣ በሌላ በኩል ደግሞ ከአውሮፓ ህብረት ጋር የጀመረው ትብብር ግራ የሚያጋባ ቢሆንም አቶ ጂማ እንደሚሉት ከሆነ ይህን ውይይት የጀመሩት ሙዋቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ነበሩ። እንደሰማነው እኛ የአውሮፓ ህብረትና የቀድሞ ጠቅላይ ሚኒስትር አቶ መለስ ናቸው መጀመሪያ የተነጋገሩት እና በስምምነት ነው የተደረገው። ይሄ መንግስት አይቶ ነው፣ ይሄ መንግስት ያየ ይመስለኛል በደንብ ውስጡ አይተዋል። እና ስለዚህ አሁን ይህን ለመንግስት አስቦበት ያደረገው ስለሆነ እኛ ጥሩ እርምጃ ነው ብለን ነው የምንገምተው። አስቦ ያደረገው ይመስለናል። አቶ ጅማ ባይሳ ለቪኦኤ እንደገለጹት አዲሱ የበጎ አድራጎት ድርጅቶችና ማህበራት ህግ እንዲሻሻል ሲሆንም እንዲሰረዝ ድርጅታቸው አጥብቆ ይገፋል። እኛ በገኘነው አጋጣሚ የመንግስት አካላትን ተወካዮችን፣ የመንግስት መስሪያ ቤት ኃላፊዎችን የሚመለከታቸው ማለት ነው እያሳሰብናቸው ስለሆነ አሁንም አንዳንድ ነገር እየወሰዱ ነው። አሁን ቅርብ ጊዜም ስብሰባ ጠርቶውን በተለይ በሰላሳ ውስጥ የተገለጹ ነገሮች፣ ወጪዎች አስተዳደር ውስጥ የተገለጹ ነገሮች ወደ ፕሮግራም ወደ ዋና ፕሮግራም ወደ ሰባው በመቶ እንዲሄድ እያደረጉ ስለሆነ ለወደፊት እያሻሻሉ የሚሄዱ ይመስለናል። እንዲያውም እንዲሰረዝም እኮ እኛ ጥረት እያደረግን ነው እና ግፊትም እያደረግን ስለሆነ መንግስት ወደዛ ይሄዳል ብለን ነው የምንገምተው። ፖዘቲቭ ነው የምናስበው እና ሰብአዊ መብቶች ጉባኤ ይህንን ገንዘብ በድጋፍ ያገኘው በተመሳሳይ መስክ ከተሰለፉ ድርጅቶች መካከል ባቀረበው የሥራ ምክረ ሐሳብ ወይንም ፕሮጀክት ፕሮፖዛል አሸናፊ በመሆኑ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ